የአዲሲቱ የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴን ለርዕሰ ብሔርነት መሰየም አንድምታ የሀገሪቱን ፓርላማ አሰራርና ህገ መንግስታዊ ስርዓት የሚመለከት ውይይት ይሆናል። አሁን የሚቀጥለው ተወያዮች አቶ አማኑኤል አብርሃም በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ደኤታና አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር ናቸው። ያወያያቸው አሉላ ከበደ ነው። አቶ አማኑኤል አብርሃምና አቶ ሙልጌታ አረጋዊ እንግዶች፣ በቅድሚያ ለጊዜያቸው አመሰግናለሁ። የኢትዮጵያ ፓርላማ በዛሬ ዕለት አምባሳደር ሳህለ ወርቅን የአገሪቱ ቀጣይ ፕሬዚዳንት አድርጎ ሰይሟል። የውሳኔውን ታሪካዊነት መሰረት አድርገን አቶ አማኑኤል እስኪ የፓርላማውን ስያሜና ሂደቱን ያስረዱን በቅድሚያ። ለመሆኑ አምባሳደር ሳህለ ወርቅ እንዴት ተመረጡ? የሀገሪቱ ህገ መንግስትና ህገ መንግስትን ተከትሎ በፓርላማ እና በፌዴሬሽን ምክር ቤቶች በሁለቱ የጋራ ስብሰባ የሚመራበት የአደረጃጀትና አሰራር ደንብ አለ። በዚህ ደንብ መሰረት መጀመሪያ ደረጃ እጩ የሚያቀርበው አሸናፊ ፓርቲ ነው የሚሆነው። ገዚው ፓርቲ እጩውን በሚያቀርብበት ጊዜ ለፓርላማ በተቻለ መጠን የእነዚህ ፓርላማ የሚቀርቡ እጩ አጠቃላይ አገሪቷን የሚወክሉ ከመሆናቸው አንጻር በሁሉም የህብረተሰብ ክፍሎች ዘንድ ተቀባይነት ሊኖራቸው የሚችል በህገ መንግስቱ የተሰጠውን ተልዕኮ በብቃት ሊወጡ የሚችሉና በዓለም አቀፍም ይሁን በሀገር ውስጥ የሚሰሩ በብቃት ሊመሩ የሚችሉ አካላትን አሰባስቦ ከነዛ መካከል ባስቀመጠው መስፈርት መሰረት የገዢው ፓርቲ አመራር ከመረጠ በኋላ በጠቅላይ ሚኒስትሩ በኩል ወይም በፓርቲ ሊቀመንበር በኩል ለፓርላማና ለፌዴሬሽን የጋራ ምክር ቤቶች የሚቀርብበት አሰራር ነው ያለው። ለዚህ ደግሞ በመጀመሪያ ደረጃ እጩ የማቅረብ ስልጣን በጋራ ደንቡ ላይ የተሰጠው ለሕዝብ ተወካዮች ምክር ቤት ስለሆነ በመጀመሪያ ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት ወይም የፓርቲው ሊቀመንበር ለሕዝብ ተወካዮች ምክር ቤት ያቀርባሉ። ለሕዝብ ተወካዮች ምክር ቤት ከቀረበ በኋላ የሕዝብ ተወካዮች ምክር ቤት ተከራክረው ሀሳቦች አንስተው ጥያቄም አስተያየትም አንስተው ከተብራራላቸው በኋላ ይቀበላሉ። የሕዝብ ተወካዮች ምክር ቤት ከተቀበሉ በኋላ የፌዴሬሽን ምክር ቤት አባላት እንደገና ተጠርተው ይገባሉ። ከዛ የፌዴሬሽን ምክር ቤት አባላት ደግሞ እጩ ሆነው እንዲቀርቡ የተቀበለው የህዝብ ተወካዮች ምክር ቤት ስለሆነ የህዝብ ተወካዮች ምክር ቤት ደግሞ ማብራሪያ ያቀርባል። በዛ መሰረት በሁለቱ ምክር ቤቶች የሚሰጠው አስተያየት ጥያቄና አስተያየቶች ከቀረቡ በኋላ ቤቱ በሚስማማበት መልኩ ድምፅ ይሰጣል። በድምፁ እንግዲህ አሸናፊ የሆነው የሀገሪቱ ፕሬዚደንት ሆነው ይሰየማል ማለት ነው። በዚህ መሰረት በሙሉ ድምፅ የሁለቱ ምክር ቤቶች ክብርት አምባሳደርን ለኢፌድሪ ሪፐብሊክ ፕሬዚደንትነት መርጧቸዋል። በዛሬው እለት መልካም ለህገ መንግስታዊ ጥያቄዎች ወደ አቶ ሙልጌታ ከመሻገሬ በፊት በአጭሩ የሚመልሱልኝ አንድ ሌላ ጥያቄ ላስከትል። ተሰናባቹ ፕሬዚዳንት ሙላቱ ተሾመ የስራ ዘመናቸው ሳይጠናቀቅ ነው አምባሳደር ሳህለ ወርቅ የተመረጡትና ያን ምን ቀሰቀሰው? የስራ ዘመናቸው ሳይጠናቀቅ እንዴት ይህ ምርጫ ሊካሄድ ቻለ? ኢፈድሪ የሪፐብሊኩ ፕሬዚደንት አምስተኛ አመታቸው ነው። በህገ መንግስቱ መሰረት ለስድስት አመት ነው እንደ አገሪቷ ፕሬዚደንት የሚመራው። ከስድስት አመት በኋላ እንደገና እጩ ሆኖ ደግሞ ለአንድ ተርም ሊመረጡ ይችላሉ። ካልሆነ ያው አሸናፊው ፓርቲ የሚያቀርበው እጩ ይቀጥላል ማለት ነው። በዚህ መሰረት አንድ አመት ይቀራቸው ነበረ። ከዛ በፊት ለመልቀቅ የግል ውሳኔያቸው ስለሆነ ራሳቸው ቢመልሱት ይሻላል ብዬ ነው የማስበው። ነገር ግን በአጠቃላይ ለውጡ በአግባቡ እንዲመራና በተጠናከረ ሁኔታ እንዲቀጥል እኔም በበኩሌ አሁን ካለሁበት ኃላፊነት ለሌላ ሰው ቦታ ሰጥቼ ለውጡን ሂደት በመደገፍ አስተዋጽኦዬን ማበርከት እፈልጋለሁ የሚል ሀሳብ ነው ያቀረቡልን ለፓርላማውና ለፌዴሬሽን ምክር ቤት። በዛ መሰረት ለገዢው ፓርቲም አስቀድሞ ያቀረቡት ጥያቄ ስለነበረ ለሁለቱ ምክር ቤቶች የቀረበው ሀሳብ ይኸው ነው። ስለዚህ በፕሬዚዳንት ሙላቱ ተሾመ በራሳቸው ጥያቄ ነው ይህ ሂደት የተቀሰቀሰው በሚገባ። አቶ ሙልጌታ ሆነው ወደ እርስዎ ልሻገር። በኢትዮጵያ ፓርላሜንታዊ አሰራር አስተዳደር ሂደት ፕሬዚዳንቱ ውሱን ስልጣኖች እንዳላቸው ይታወቃል። አድማጮችን በቀጥታ እንዲረዱት ተጨባጭ ለማድረግ ፕሬዚዳንት ሳህለ ወርቅ ዘውዴ ምን አይነት የስራ ኃላፊነት ይጠብቃቸዋል? ህገ መንግስቱ ምን ይላል? ህገ መንግስቱ ግልጽ ነው፣ በዚህ በኩል መጀመሪያ በህገ መንግስት መሰረት የተወካዮች ምክር ቤት ተኪ ያወጣል። ያ ህግ በነጋሪት ጋዜጣ አውጆ ከመውጣቱ በፊት የፕሬዚዳንቱ ይቀርባል። ፕሬዚዳንቱ ይፈርሙበታል። እዚህ ላይ ፕሬዚዳንቱ የመፈረም ግዴታ ያለባቸው በተወካዮች ምክር ቤት የሚቀርብላቸው መፈረም የማይፈልጉ ከሆነ ለአስራ አምስት ቀን ይጠበቁና ካልፈረሙ ታች ሳይፈርሙበት ህግ ሆነው ይወጣሉ። ስለዚህ አንድ ደቂቅ ተወካዮች ምክር ቤት የቀረበ አዋጅ ለአስራ አምስት ቀን የማዘጌት ስልጣን አላቸው ማለት ነው። ሌላ ስልጣናቸው አግምታን በውጭ ሀገሮች የሚወክሉትን አምባሳደሮችና ሌሎች መልክተኞች በጠቅላይ ሚኒስትሩ አቅራቢነት ይሾማሉ። የውጭ ሀገር አምባሳደሮችን ይቀበላሉ። በህግ መሰረት ሚሻኖችና ሽልማቶች ይሰጣሉ። በጠቅላይ ሚኒስትሩ አቅራቢነት በህግ በተወሰነው መሰረት ከሚያ ውክትርና ማርጎችን ይሰጣሉ። ህግ በሚያዘው መሰረት ይቀርታ ያደርጋሉ። ነው የሚለው ለዚህ ናቸው። እንግዲህ ስልጣኖቹ ከዚህ ውጭ በሌላ አንቀጽ የተጠቀሰ ስልጣን አላቸው። ይህን እንኳን በኢትዮጵያ ተግባራዊ ሆኖ አያውቅም። ፓርላማ የሚፈተንበት ሰዓት አለ። አቶ አሉላ፣ ቀጥም እንዳልከው ፓርላሜንታዊ አይነት መንግስት ነው ያለው ኢትዮጵያ እና ፓርላሜንታሪያን ኮሞፍያውነ ሲሆን አንዳንዴ ፓርላማ ታምራ መንግስት ኖሮ ይችላል። የተለያዩ ፓርቲዎች የብዙሀን ፓርቲ አሰራር ስለሚያስብ ማለት ነው። እንግዲህ ኢትዮጵያ ውስጥ አንድ ፓርቲ ብቻ ስላለ የብዙሀን ፓርቲ አሰራር በፓርላማ ውስጥ ስላላየም ፓርላሜንታዊ ሲስተሙ ትክክለኛ ገጽታዋን ማየት አልቻልንም። ምንድን ነው የሚታሰበው? በፓርላሜንታዊ ስርአት ውስጥ የተለያዩ ፓርቲዎች ፓርላማ ውስጥ ይገባሉ ተብሎ ይታሰባል። ተወዳድረው እና ህዝቡ ከተለያዩ ፓርቲዎች የተለያዩ ተወካዮችን መርጦ ያስገባል። ስለዚህ ብዙ ጊዜ አንድ ፓርቲ አብዛኛው ድምፅ ማግኘት ያቅተውና የተለያዩ ፓርቲዎች ሁለት ሶስት ቅንጅት ፈጥረው አንድ ላይ ተቀናኝተው መንግስት ይይዛሉ። ማለት አብዛኛው ወንበር ይዩዝና እነሱ የሚፈልጉ ሰው ጠቅላይ ሚኒስትር ይሆናሉ። እና ይህ ኮዋሊሽን ወይም ይህ ጥምረት አንዳንድ ችግር ሊገጥመው ይችላል። የጥምረቱ አባላት እርስ በርሳቸው ስማምቶ መቀጠል የሚያቅታቸው ጊዜ ሲፈጠርና በዛ ሰዓት አንዱ ይወጣሉ ሲል ከጥምረቱ አብዛኛው ወንበር መያዝ የሚችል አንድ ፓርቲ ሲጠፋ ወይም አንድ ጥምረት ሲጠፋ ፓርላማ የመፈጸን ዕጣ ሊገጥመው ይችላል። የህገ መንግስት ይህንኑ ያስበው የሚላል ሲበትን ፓርላማ ፕሬዚዳንቱ ከዛ ፓርላማ ውስጥ ያሉ ፓርቲዎች የጥምረት መንግስት እንዲፈጥሩ የመጠየቅ ስልጣን አላቸው ይላል። እነዚህ ናቸው ሳና መልካም መድብለ ፓርቲ በንቃት በፓርላማው በሚሳተፍበት ሁኔታ የሚኖረውን ጨምሮ ነው አቶ ሙሉጌታ ያነሱት። ከዚህ ጋር ቀረብ ብሎ ሊታይ የሚችል ሌላ ጥያቄ ላስከትል የተባበሩት መንግስታት ድርጅት የናይሮቢ ጽህፈት ቤት ዲሬክተር ጀኔራል ሆነው ላለፉት በርካታ አመታት ያገለገሉት አምባሳደር ሳህለ ወርቅ በዲፕሎማሲው ጎራ እንግዳ አይደሉም ለበርካታ አመታት የሰሩ ናቸው ይሁን እንጂ በጣም ውስን የሆኑ ሀላፊነቶች ካለው ስራ አንጻር ያ ልምዳቸውን መጠቀም የሚያስችል ነው ወይ ምናልባትም ታሪካዊ በሚባለው በዚህ ውሳኔ የተሟሟቀውን ስሜት ያየ ነውን ያህል ሌሎች በተጨባጭ ወሳኝ ስራዎችን ሊሰሩ የሚችሉባቸው ኃላፊነቶችን ቢቀበሉስ የሚል ጥያቄ አስተያየቶችም እየቀረቡ ነውና ለውይይት ያህል ለውይይት ማጫር ያህል የእርስን ትዝብት እንመልከት። ይሄ በቀጥታ ከሕግ ጋር የተያያዘ አይደለም። ፕሬዚዳንቷን በግላ ላታቸው ማቸውን ሰዎች እና በእሳቸው ችሎታ ላይ የሚሰጣ ት አይኖርም። ግን ፕሬዚደንት ሆኖ አንድ ሰው ሲመረጥ እንኳን እሳቸው ሳጠል ሆኖ የሰሩ ፕሬዚደንት ሆኖ ለመስራት የግድ የፕሬዚደንትነት የስራ ልምድ እንግዲህ ሊኖር አይችልም። ከዚህ በፊት ፕሬዚደንት የነበረ ማለት አይቻልም። ለምሳሌ ከዚህ በፊት የነበረ የኢትዮጵያ ፕሬዚደንት ሶስት ብናያቸው አሁን ለፕሬዚደንትነት ከተመረጡት አምባሳደር የበለጠ ልምድ ነበራቸው ማለት ይከብዳል። በእድሜም ይሆን በልምድ ያኗ ፕሬዚደንት አክቹዋሊ ለስራው በጣም የቀረበ ልምድ ያላቸው ይመስለኛል። አምባሳደርነት ያገለገሉ ከሆነ የፕሬዚደንት ስራ ብዙ ጊዜ ዲፕሎማሲያዊ ስራ ነው የሚመስለው፣ ኤክሴክቲቭ አይደለም ወይም የእስራኤል መፈጸም ሳይሆን ኢትዮጵያን ወክለው ከውጭ መሪዎች ጋር የመገናኘትና ሄድ ኦፍ ስቴት ናቸው። ሄድ ኦፍ ስቴት ማለት የሀገር መሪ ብለው ይሻለኛል። እዚህ የስራ አስፈጻሚ መሪ እንደ ጠቅላይ ሚኒስትር ሳይሆኑ ጠቅላላ ኢትዮጵያን ወክለው ኢትዮጵያ ከሌሎች ሀገሮች ጋር በሚኖራት ግንኙነት ኢትዮጵያን ወክለው የሚሰሩ ሰው ናቸው እና እኔ አምባሳደሯ ምንም ችግር የሚገጥማቸው አይመስለኝም አሁን የጠቀስናቸው ስራዎች ለመስራት የቀደመ ጥያቄ ችግር ይገጥማቸዋል የሚል ሳይሆን ስራው ከዚህ በላይ ልምድ አያስፈልግም የሚባልበት እንዳልሆነ ግልጽ ነው። ምንም እንኳን የሀገሪቱ ፕሬዚዳንት ቢሆኑ ቀደም ብለው የገለጿቸው ውስን ኃላፊነቶች ብቻ ከመሆናቸው አንጻር የካበተ የዲፕሎማሲ ልምዳቸው አምባሳደር ሳህለ ወርቅ ዘውዴን የበለጠ የሚሰሩበት ኃላፊነት ቢወስዱ ኖሮ የሚሉ ውይይቶች ናቸው የተጫሩት። በእውነቱ በእርግጥ በህገ መንግስት እየተጠቀሱ ነገሮች ትልቅ ነገር ላይ አይመስሉ ይችላሉ። የፕሬዚዳንትነት ሞካ ትልቅ ቦታ ነው ብዬ ነው ለምሳሌ የክን ኤግዛቤት ንዘት የእንግሊዝ ሀገር የሚወከለው ለምሳሌ የውጭ ሰዎች ሲቀበሉ የሀገር መሪዎች ሲቀበሉ የሚያናግሩት ፕሬዚዳንት ናቸው። ለሀገራቸው የሚያስረዱት ፕሬዚዳንት ናቸው። የሌላ ሀገር መሪዎች መጥተው ኢትዮጵያን ሲጎበኙ ወይም ኢትዮጵያ ባለስልጣናትን ሲያናግሩ የሚያገኙት ፕሬዚደንቱን ነው እና ፕሬዚደንቱ ሀገራቸው ወክለው የሚናገሩትና የሚያስተላለፉት መልእክት በሀገሪቱ ገጽታ ላይ ከፍተኛ አስተዋጽኦ የሚኖር ይመስለኛል፣ በጎም በጎም ባልሆነ መልኩ በሁለቱ ፕሬዚዳንቷ ነጻ ሆኖ የፕሬዚዳንት የሚሰሩ የህገ መንግስት የተሰጣቸውን በተግባር የሚፈጽሙበት ነጻ መድረክ የሚያገኙ ከሆነ ኃላፊነት ቀላል አይደለም። ባየሙን ፕሬዚደንትነት በህገ መንግስት የተቀመጠ ተቋም ነው። የፕሬዚደንት ቢሮ አለ እና ቢሮ ትልቅ ስራ ሊሰራ ይችላል። አንዳንዱ የኮንስቲቲሽናል ክራይሶች ይፈጠር ይችላል። ለምሳሌ ጠቅላይ ሚኒስትሩ የሚያቀርቧቸው şu kentimizde ne kadar bu hep yani. Biz ህገ መንግስታዊ ክራሲስ ሊፈጠር ይችላል። በሁለት በሄድ ኦፍ ስቴት እና በሄድ ኦፍ ጋቨርንመንት የሚኖረው ሪሌሽንሽፕ እንደዚህ በቀላሉ ዝም ብሎ እዚህ ግባ የማይባል ስልጣን የሚባል አይነት ነ። ህገ መንግስቱን የሚያከብሩ ሊቶች በተግባር የሚወድው መልካም ነገር። ችግራችን ህገ መንግስት በተግባር ስለማረው ብዙ ጊዜ ፕሬዚዳንት ምንድነ የሚባሉት ምንም እኮ ስልጣን የላቸውም። ምንም እኮ ማድረግ አይችሉም። ዝም ብለው እንግዳ ሊቀበሉና የሚሸኙ ተደርጎ ነው የሚቀርበው። ግን ከዛ በላይ ሊሆን ይችላል። ご覧ください。 መልካም አቶ አማኑኤል ወደ እርስዎ ልመለስ። የ የጠቅላይ ሚኒስትሩ ቢሮ ኃላፊ አቶ ፍጹም አረጋ በትዊተር አማካኝነት ባስተላለፉ መልእክታቸው የአምባሳደር ሳህለ ወርቅ ለፕሬዚዳንትነት ኃላፊነት መብቃት ወይም መሰየም በአገሪቱ ውስጥ የሴቶችን ቦታ ከፍ ማድረጉን በኃላፊነት ውሳኔ መስጠት አቅማቸውን ደረጃውን ከፍ ማድረግ ብቻ ሳይሆን ተቀባይነቱን ያረጋግጣል የሚል መንፈስ ያለው አስተያየት ገልጸዋል። አዲሷ ተሿሚ ፕሬዚዳንት ሳህለ ወርቅ ዘውዴ ራሳቸው ስለ ሰላም እጦትና ይልቁንም ደግሞ በሴቶች ላይ ስለሚያሳድረው ልዩ በደል እንዲሁም ሴቶች ለሰላም ስለሚኖራቸው ሚና ይህን ኃላፊነታቸውን በተቀበሉበት ንግግራቸው በሰጡት አስተያየት የሰላም እጦት መጀመሪያ ሴቶችን ይገፋል፣ እናም የስራ ዘመኔን ሰላም በሚረጋገጥበትና ሴቶችም ከዚያ ሰላም ተጠቃሚ በሚሆኑበት ላይ እሰራለሁ ብለዋል። የፕሬዚዳንት ሳህለወርቅ ዘውዴ መሴም ምን አይነት አንድምታ ይኖረዋል? ምንስ አይነት ሚና ይኖረዋል ለሴቶች? ይላሉ አቶ አማኑኤል። የብቃታቸውን ጉዳይ በሚመለከት ማንም ሰው የሚያስተባብለው ጉዳይ አይደለም ያለው፣ በመላ ሀገሪቱ ህብረተሰቡ በከፍተኛ ደረጃ የተቀበላቸው በጣም እድለኛ ፕሬዚደንት ናቸው። ከዚህ አንጻር እሳቸው የሚሰሯቸው አራያነት የተሞላ ተግባራቸው በሙሉ በሴቶች ላይ የተዛባ አመለካከት ባላቸው ላይ ከፍተኛ ተጽዕኖ የመፍጠር አቅም አለው። እስካሁን ድረስ ከባለሙያነት ተነስተው በተለያየ አመራር ደረጃ በዲፕሎማሲ የሰሩትና ያስመዘገቡት ውጤት ደግሞ አሁን የያዙትን ኃላፊነት በከፍተኛ ኃላፊነት መንፈስና ባህርያነት ለማስፈጸም የሚያስችል መሆኑ እንደገና ደግሞ ተናግረው የማሳመን ሀሳባቸውን ነጻ ሆኖ የማቅረብ ባህልና ልምድም ያካበቱ መሪ ከመሆናቸውም አንፃር። በሌሎች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። በአሁኑ ሰዓት እንኳን በነበረው ንግግራቸው በዛሬው ዕለትም በየደረጃው ይሄ ለሴቶች የተሰጠው ትኩረት በከፍተኛ ደረጃ ተጠናክሮ እስከ ቀበሌ ድረስ እንዲወርድ በደንብ አሳስበዋል። አሁን የተገለጠው አስተሳሰብና መንፈስ ወደ ሁሉም ተቋማት በፓርላማም በተለያዩ አካባቢዎችን በተመሳሳይ መንጸባረቅ እንዳለበት እና በተለይ ደግሞ ሴቶች በተሰማሩበት ቦታ አራያ ሆነው በመታየት የተዛባውን አመለካከት በማስተካከል በኩል የበኩላቸውን ሚና እንዲወጡ ለዚህም ደግሞ የበኩላቸውን ድጋፍ እና አስፈላጊውን ሁሉ እንደሚያደርጉ ቃል ገብተዋል። ይሄ በአጠቃላይ ለኢትዮጵያ ሴቶች ትልቅ የምስራች ነው። ለኢትዮጵያ ሴቶች ወዳጆች እና በተለይ ለሴቶች መብቶች የታገሉ ወዳጆች እና ወገኖች በሙሉ በጋራ የሚቀበሉበት እና የሚስማሙበት ሀሳብ ከመሆኑ ጋር ተያይዞ በሚቀጥሉት አመታት በሚሰሩ ስራዎች ሁሉ አሻራቸው ትልቅ ይሆናል የሚል እምነት ነው ያለኝ። ከዚህ ጋር ተያይዞ ገዢው ፓርቲም በውስጡ ተደጋጋሚ ውይይቶችና ክርክሮችን በማድረግ ወደዚህ አስተሳሰብ ምዕራፍ የተሸጋገረበት ጊዜም ስለሆነ ይሄን ተደምሮ ምቹ ሁኔታም አለ። አሁን ፊት የወጡ ሴት ሚኒስትሮች፣ ሴት ሚኒስትር ዴታዎች በተለያዩ ኃላፊነት ደረጃ ላይ ያሉት ደግሞ ይህን ምቹ ሁኔታ ተጠቅሞ በሚሰሯቸው አራያነት የተላበሰ ተግባር ሌሎችም በርካታዎች በሺዎች የሚቆጠሩ በየመዋቅሩ እየሰፉ መጥተው ፍትሀዊ የሀብት ተጠቃሚነት ፍትሀዊ ውክልና ሁሉም ህብረተሰቦች እኩል የሚደመጡበትና ሀሳባቸውን የሚገልጹበት ፍላጎቻቸውን የሚያንጸባርቁበትን በአጠቃላይም የዴሞክራሲያዊ ተሳትፎንና ለዴሞክራሲ ስርዓት መጎልበት የሚኖረውንም አስተዋጽኦ በከፍተኛ ደረጃ የሚያጎለብት መነሻ አርጌ ነው የምወስደው። መልካም ውይይቱ ይቀጥላል። የፕሬዚዳንት ሳለወርቅ ዘውዴን በፕሬዚዳንትነት መሰየም ወይም መመረጥ ተንተርሶ ያነሳናቸውን ጥያቄዎች በየበኩላችሁ መልሳችኋል። አቶ አማኑኤል አብርሃም፣ በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስቴር ድኤታ፣ አቶ ሙልጌታ አረጋዊ፣ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር፣ እንግዶች ሁለታችንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።